የባህል መድረክ። አንሱ ካላችሁ እናንሳ። ወንድ የቋራው ካሳ አባ ሞገድ መቼ ሞተና መቼ ተነሳ። መቅደላ ያለው የቋራው ካሳ የአጼ ቴዎድሮስ ስም ሲነሳ ሽንፈትን አውቆ በጠላት እጅ ከመውደቅ የገዛ ሕይወቱን በራሱ እጅ ያጠፋ ኩሩ የኢትዮጵያ ንጉሰ ነገስት መሆናቸውን አብዛኞች ይናገራሉ። እኚህ ንጉሰ ነገሥት የዘመናዊ ኢትዮጵያ መስራች በመሆናቸውና ዘመነ መሳፍንትን በመገርሰስ ኢትዮጵያን እንደ አንድ ለመግዛት መሰረት መጣላቸው ከሚጠቀሱላቸው ስራዎቻቸው ቀዳሚውን ቦታ መያዙን የታሪክ መዝገባት ያሳያሉ። ጤና ይስጥልኝ አድማጮች፣ እንደምንሰነበታችሁ። ባሳለፍነው ሳምንት መጠናቀቂያ ጥር ስድስት ቀን ኢትዮጵያውያን የአጼ ቴዎድሮስን 199ኛ የልደት ቀን መታሰቢያ በተለያዩ ዝግጅቶች አክብረው ውለዋል። በዕለቱ ዝግጅታችን የአጼ ቴዎድሮስን ታሪክ እየቃኘን በኢትዮጵያ ስለነበረው መታሰቢያ ስነስርዓት የሚነግሩንን ይዘናል። መልካም ቆይታ። አልደፈር ብሎ ራሱን ገደለ፣ ጀግና ሰው ሰውቶ ካሳ መሽ ከፈለ። በመቅደላ በኩል ጩኸት በረከተ፣ የሴቱን አናውቅም ወንድ አንድ ሰው ሞተ። አባትና እናቱ ካላ እንዳልወለዱ፣ አባ ታጠቅ ካሳ ያው አንዱ ያው ወንዱ። እጅ አልሰጥም ብሎ ለፈረንጅ ካቴና፣ ወድቆ ተሰበረ ሽጉጡን ጠጣና በ1811 ዓ ም ጥር 6 ቀን ከጎንደር ከተማ 12 ኪሎ ሜትር ርቃ በምትገኘው ዳዋ በተባለች መንደር ከአባታቸው ከአቶ ኃይሉ ወልደ ጊዮርጊስ ከእናታቸው ከወይዘሮ አትጠገብ ወንደ ሰን የተወለዱት ካሳ በመሳፍን ተከፋፍላ የወደቀች ሀገራቸውን ለማንሳት የተነሱ ታላቅ ሀገር ወዳድ ንጉሠ ነገሥት እንደነበሩ የታሪክ አዋቂዎች ይናገራሉ። አባት አጠቅ ካሳ 40 ሺህ የጦር ወታደር፣ 8 ሺህ ባለጠመንጃ፣ አራት ሺህ ፈረሰኞች ያላቸውን አማቻቸውን ደጃጁ ቤ ሀይለ ማርያምን ድል ካደረጉ በኋላ በየካቲት ወር 1845 ዓ ም አጼ ቴዎድሮስ ተብለው በደራስጌ ማርያም ቤተ ክርስቲያን በጳጳስ አቡነ ሰላማ እጅ ነገሱ። ስማቸውን ለውጠው አጼ ቴዎድሮስ ተብለው ከነገሱ በኋላ የዘመነ መሳፍንት ፍጻሜ እንደሆነ የታሪክ መዝገባት ያሳያሉ። ባለፈው ሳምንት እሁድ የልደት ቀናቸው በሀገር ውስጥም ሆነ ከኢትዮጵያ ውጭ በሚኖሩ ኢትዮጵያውያን ዘንድ ታስቦ ውሏል። በተለይ በአጼ ቴዎድሮስ የትውልድ ቦታ በሆነችው በጎንደር የትውልድ ቀናቸው በተለያዩ ዝግጅቶች ደምቆ ነው የዋለው። በቴዎድሮስ ስንብትና በቴዎድሮስ ራእይ ቲያትሮች ላይ ከታዋቂው ተዋናይ ፈቃዱ ተክለማርያም ጋር የተወነውና የጎንደር ሲኒማ ካፈራቻቸው ታዋቂ አርቲስቶች መካከል ሱራፌል ተካ በጎንደር ከተማ በተካሄደው ክብረ በዓል ላይ በክብር እንግድነት ተገኝቷል። የአዜ ቴዎድሮስ ገጸ ባህሪንም ተላብሶ በስነ ላይ ለታዳሚው አቅርቧል። እንዴ በጣም ልዩ ቀን ነው። በእርግ መነሻው ላይ ትንሽ የቁጥር ስተት ስለነበረው እንጂ መቶ ዘጠና ዘጠነኛ አመት ነው የሆነው፣ እና የኢትዮጵያ አንድነት የተሰበከበት ነው። የኢትዮጵያ አንድነት የታየበት ምክንያቱም እሳቸው የኢትዮጵያ ጀግና ናቸው። ብዙ ጊዜ አጼ ቴዎድሮስ የሚታወቁበት በኢትዮጵያ አንድነት ነው እና ያ አንድነት የታየበት የደደት በአል ነው በዚህ ዝግጅት ላይ እንግዲህ አጼ ቴዎድሮስን ተላብሰህ ነው ዝግጅት ያቀረብከው። እንግዲህ እኔ በጣም እድለኛ ነኝ። ይሄ በዓል ሲከበር የክብር እንግዳ ሁኜ መቶ ዘጠና ዘጠነኛ የልደት በዓላቸውን ሻማ ለኩሻለሁ። ያው የምኖረው አዲስ አበባ ነው። ጋብዘውኝ ነው መጥቼ በዚህ በዓል ላይ ተካፋይ የሆንኩት እና የእኔ ልደትም ጭምር ነው ማለት እችላለሁ። ምክንያቱም ከአጼ ቴዎድሮስ አገር ነው የተወለድኩት ከአያቴም ከአባቴም ከማህበረሰቡም ስለሳቸው ስሰማ ነው ያደግኩት እና የአፄ ቴዎድሮስን አልባሳት ለብሽ የቴዎድሮስ መነባነብ የመቅደላውን ስንብት አቅርብ ያለው እጅግ ደስ የሚል ድባብ ነበረው። እዛ አዳራሽ ውስጥ የነበሩ ሰዎች ደስታና እንባ በተቀላቀለበት ስሜት ነበር ሲከታተሉ የነበረው። እና ደስ የሚል የኢትዮጵያ አንድነት የታየበት ምሽት ነበር። እስኪ እንደው ከመነባንቡ ብትልልኝ። ያው ግን መነባንቡ የሚመጣልኛይ ከሞት ትጥቅ ጋር ቢሆን ጥሩ ነበረ። ለቀምሻ ያህል እልልሽ አለው። እንግዲህ አፄ ቴዎድሮስ በመጨረሻው ሰዓት መቅደላ ላይ በጥይት ራሳቸው እንዳጠፉ ይታወቃል። እና የመጨረሻው ጦርነት ነበር፣ ከእንግዲህ ጋር የተደረገው ጦርነት በዚህ ላይ በጣም ማኝ የጦር አዝማቻቸው ገብርዬ ሮጌ ላይ በጦርነቱ ከእንግሊዞች ጋር ሲዋጋ ህይወቱን ሰውቷል ይሄ መርዶ ደግሞ ይነገራቸዋል መቅደላ ላይ ከዛ በኋላ ጦርነቱ ያላቸው ተስፋ ይሟጠጣል። ምክንያቱም በጣም ጀግና አገልጋያቸው ጦር አዝማች ገብርዬ በመሞቱ ብዙ ተስፋ የሚያስቆርጥ ስሜት ይሰማቸዋል ገብርዬን ከገደሉ በኋላ እንግሊዞቹ በቀጥታ አጼ ቴዎድሮስ በክብር እጅዎትን ይስጡ የሚል ነበር ሊገሏቸው አልፈለጉምና በዛን ወቅት የታላቋ የብሪታንያ መንግስት የጦር አዝማች ጄኔራል ሮበርት ናፔር እጃቸውን በክብር እንዲሰጡ በጦርነቱ እንደተሸነፉ ሲነግራቸው ያንን ስሜት የሚገልጹበት መንገድን ነው አሁን ልተረክልሽ የፈለኩት። እና በክብር እጅዎትን ይስጡ ሲባሉ በጣም ገርሟቸው ይስቃሉ። በክብር በክብር በስልጣኔ ተራቆ እንዲህ ሰማይ ሰማያት ሲነካ ክብር ምን እንደሆነ ገና የማያውቅ እንግሊዝ ደንቆሮ ነው ለካ። ይገርማል ለካ። ቁጭ ብለው ከጠበቁት ዘመን ጉድ ወልዶ ያሳያል ይሄው። ይሄ ጊዜ የሰጠው ቅል ይሄ እጅል የእንግሊዝ ጄኔራል ያንድ የኢትዮጵያ ንጉሠ ነገሥት እጅ መጨበጥም ይመኛል እኮጀን የኔን ይሄን እጄን ስንት ጀግና እንደ ቆሎ በስኝ ይዞ ይኖረው ምን አድርገው ስሜን እንጂ በሩቁ እንግሊዝ ጀና አውቀው እውነት አለው። እንኳን እንደኔ ያለ ልዑል እግዚአብሔር የመረጠው የሀገር ፍቅርና ደራ ጸጋ ቀብቶ የሰጠው እንደ ዳዊት ከትቢያ አንስቶ ከወርቅ ዙፋን ያስቀመጠው ለእነ ካሌብ መንበርና ለዘውድ ክብር ያበቃው አንድ ንጉሥ ይቅርና ካበሻ ደም መቀዳቱ ደመነፍሱ ለምትነግረው ገና ለአንድ ፍሬ ጨቅላ እንኳ እጅ መስጠት ማለት ሞት ነው። አየሽልኝ። ቡዴን ጉድሽን ሰማሽልኝ ኢትዮጵያ፣ ይሄ ጊዜ የሰጠው ቅልጅህን ስጥ እኮ ነው የሚለኝ። በይ እስቲ አንቺ መስክሪብኝ፣ በይ እስቲ አንቺ ፍረጅኝ። ነፍስ ካወቅኩ ጀምሮ ከአንቺ ማህፀን ተፈልቅቄ ለአንቺ ክብር መኖርን እንጂ ዝና ስምሽን ጠብቄ የአደራ ቃልሽን በትኖማ እጅ መስጠት የታውቄ አገሬ፣ ዛሬም መመኝኝ አሁንም ቃልሽን እንጨብጫለው ስጥ በተባልኩት እጄ ያንቺን ያንቺን ክብር እንዳላውቃለሁ ስለ አንቺ ስለፋ ስለ እንደኖር ዛሬም ስለ አንቺ አልፋለሁ ሞቶ በክብር መኖርን በእንግሊዝ አሳየዋለሁ ከቶም አጠርጥርኝ ምን ፈተናዬን ብታበዥው ኢትዮጵያዬ እወድሻለሁ። የኢትዮጵያ ጋራና ጎንደር ከተማ የሚገኘው አቦል ጥበብ የተሰኘው የስነ ጽሁፍ ቡድን አዘጋጅ ወጣት የህግ አማካሪና ጠበቃ መክት ካሳሁን የዝግጅቱ ማስተባባሪ ነው። በዝግጅቱ ላይ ያው የስልጣኔ ትልቅ ፈር ቀዳጅነታቸውን የሚያሳዩ ስራዎች እና ንግግሮች ተደርገውበታል። ከዝግጅቱ አቅራቢ ውስጥ ምን አንዱ ነበርኩና ላይክ ከጀብዱ ታሪካቸውን በዘለለ ፍቅር ህይወታቸውን የዳሰስንበት ጥናት ጽሁፍ ነበረ። ለአብነት ያክልም እንግዲህ እኔ ካቀረብኩት ስራ ቴዎድሮስ ከእቴጌ ተዋበች ወይም ተዋቡ አሌ የራስ አሌ ልጅ ማለት ነው ከእሳቸው ጋር የነበራቸውን የፍቅር ታሪክ የሚያሳይ ለሴት ልጅ ያላቸውን ክብር፣ ለሚስት ያላቸውን ክብር የሚያሳዩ ጥሩ ጥሩ ይዘት ያላቸው የስነ ጽሑፍ ስራዎች ቀርበዋል። ከዛ ባለፈ ያው ማለት አሁን እዚህ ዘመን ላይ ልታነሹ የምትችይው እና በነበሩ የሚያሰኝሽ ትልቁ ነገራቸው ሀገራዊ አንድነት ነው። ከምንም በላይ ሀገራዊ አንድነት ስለ አንድ ኢትዮጵያ ትልቅ ጭንቀት ነበራቸው። የምትናፍቀን የኢትዮጵያ ቅርጽ እሳቸው ጋር ነበረችና ከዚህ አንፃር ከሌሎች መሪዎች ይለያችሁ እያስባለሁ። በጎንደር ከተማ ጎዳና ላይ በተካሄደው የጎዳና ላይ ትርኢት በተዋንያኑ የሴባስቶፖል መድፍ ቀርቦ ነበረ። የዝግጅቱ አስተባባሪ መክት ካሳውን እንደሚለው በከተማዋ ዝግጅቱ ይቀጥላል። ከፌስቲቫሉን ጋር ተያይዞ እንግዲህ አሁን እስከ ጥምቀት ባህል ድረስ የሚከበራለን እስከ ጥምቀት ድረስ የሚቀጥል ነው የሚሆነው። የሴባስቶፖል መድፍ ልዩ ልዩ ትርኢቶችም መንገድ ላይ ጎዳና ላይ ይታያሉ እና አጼ ቴዎድሮስን የሚያስታውስ ነው ማለት ነው ይሄ ጎዳናው ላይ አዎ የጎዳና ላይ እንትኑ መድፉን የማጎተቱ እንዲሁም ፒያሳ ላይ ማልከተማ ላይ የሚገኘውን ሀውልት ጃኖ አልብሶ የማክበር በዙሪያው ላይ የተለያዩ ዝግጅቶች ማድረጉን ከጠዋቱ ነበር የጀመረው ጥር ስድስት ማለት ነው ሌላው ያው ፋሲል ከነማ እግር ኳስ ቡድን ሀምሳኛ አመት ጋር ተያይዞ የክለቡ መለያ አርማ አፄ ቴዎድሮስ ከመሆናቸው አንፃር ሀምሳኛ አመቱ ከአሁኑ ከሁለት ቀናቸው ከጥር ስድስት ጀምሮ ባሉት ተከታታይ ቀናቶች እስከ ሚያዚያ ንግስናቸውን እስከ ተቀበሉበት እስካረፉበት እያለን የአምሳኛ አመቱ በተለያዩ ዝግጅቶች ስለሚቀጥል አፄ ቴዎድሮስን የማሰቡ ስራ በዚህ አይቋረጥም፣ ይቀጥላል የሚል ነው። አጼ ቴዎድሮስ ለአካባቢው ነዋሪ ከንጉስም በላይ የማንነት መገለጫም ናቸው ያሉን በጎንደር ዩኒቨርሲቲ የስነ ልቦና ባለሙያው መምህር ገበያው በጋሻው። ከንጉስም በላይ ነው። የአካባቢው የወጣቱ የአጠቃላይ የአካባቢው ሰው የማንነቱ የአይደንቲቲው አካል አድርጎ የሚያየው ነው። እልፍ ጊዜ ለሀገሩ የደማ ነው። እልፍ ጊዜ ለወገኑ የተጋ ነው እና የዛኔው ሊቀ ንጉስ የዛሬው የማንነታችን መሰረት ልባችን ውስጥ አባቶቻችን፣ እናቶቻችን ልብ ውስጥ የሚኖር ሰው ነው። ይህን ለመረዳት ቀላል ነው። ብዙ ሰው ቴዎድሮስ የሚባል አለ ኢትዮጵያ ውስጥ። እንዲሁም አሁን ደግሞ በጣም ብዙ ሕጻናት ቴዎድሮስ ነው የሚባሉት በአጠቃላይ ኢትዮጵያ ውስጥ ደግሞ ወደ ወደ ትውልድ ቦታቸው ወደ ጎንደር ስትሄጂ በጣም ብዙ ሰው ቴዎድሮስ ነው የሚባል እና የነበራቸውን ራዕይ በተለይ ደግሞ ለልጆቻቸው ወላጆች የሚመኙት እሱ የነበረውን ራዕይ ሀገርና እንዴ ማድረግ ራይ ሩሩ ነበር። ለሰው ደግ ነበር። እንደ ንጉስ ከቦ የሚኖር ሰው አይደለም የነበረው ያኔ በባዶ እግሩ ወደዛ ወደዚህ ተንቀሳቅሶ ከታች ከዳው ማህበረሰብ ጋር ሆኖ የህዝብን ችግር ለመፍታት የሚጥር ንጉስ የነበረ ሰው ነው። በዛ ላይ ለጥበብ ለቴክኖሎጂ፣ ለትምህርት፣ ለእውቀት የነበረው ፍላጎት እጅግ ከፍተኛ ነው። ከመድፍ መስራት ጀምሮ ጋፋት አካባቢ የብረት ማቅለጫ ከዛም በራሱ ጥረት ራሱ የባህር ኃይል በጣና ላይ እስከ መስራት እስከ መሞከር የደረሰ ሰው ነው። የራሱን ጀልባ ለመስራት የሞከረ ሰው ነው። ሌላው በአካባቢ ሰው እጅግ እንዲወደድ የሚያደርገው ጀግንነቱ ነው። ለቱርኮች አልደፈር ብሏል። ለእንግሊዞች አልደፈር ብሏል። በአላማው ጽኑ ነበር። አላማው ጽኑ መሆኑን የምታረጋ እስከ ሞት ድረስ ነው የሄደው። ሲጀምር የመጣው ሀገር ለማዳን ነው። ሀገር አንድ ለማድረግ ነው። ሲሞትም ራሱ ህዝቦቹ አንድ እንዲሆኑ ብሎ ነው የሞተው። በተለይም ደግሞ ከሌሎቹ ንጉሶች ለየት የሚያደርገው እንዳልኩሽ ድሀ ማህበረሰብ ለመርዳት ከታች ወርዶ ከህብረተሰቡ ጋር ይኖር የነበረ ሰው ነው። ከተማ ውስጥ ለምሳሌ ጎንደር አካባቢ ሲሄድ የነፋሲል ቤተ መንግስት ነበር። እዛ ውስጥ መኖርና መታሸግ አልፈልግም፣ ይልቁን ገጠር አካባቢ ከገበሬው ከድሀው ህዝብ ጋር በመሆን ሀገሩ ለመስረት ነበር ፍላጎቱ የነበረው ማለት ነው። ብቻውን ሲሄድ ይመስላል ሀምሳ አካሉ የሰው ድምጡ ያንበሳ። የአጼ ቴዎድሮስን የስነልቦና ና የአካል ጥንካሬ ለመግለጽ በትውልድ አካባቢያቸው ላይ የሚደመጥ ስነቃል ነው ጎንደር አካባቢ አሁንም በቴዎድሮስ ስም እንደሚማል መምህር ገበየዋ አጫውተውናል አዎ ይማላል በአካባቢው ቴዎድሮስ ይሙት ነው የሚባለው አፄ ቴዎድሮስ በራሱ ምንድነው እንትን አይወዱም ነበር ቅጥፈት ሌብነት ይሄ ማስመሰል አይወዱም ነበርና አሁንም ከዛ አካባቢ የምታየው ይሄን ነው ሰው ቀጥተኛ ነው መናገር የሚፈልገውን ይናገራል ቅጥፈት ስርቆት አይፈልግም ይነግርሻል። ከዛ ውጪ ማተቡ የጎንደር ማተቡ ምናምን ይባላል እኮ አሁንም ይሄ ከእርሳቸው ከንጉሳን እንትን የመጣ ነው፣ ከዛ የተወረሰ ነው። አይወዱም እርሳቸው። የሚቀጥፍ የሚሰርቅ ሰው መረር ያለ ቅጣት ላይ ይወስዱ ነበርና እንደዛ ናቸው። ፍሪቱ መንፈሱ አሁንም እየቀጠለ ነው ያለው። ይማላል፣ አሁንም ይማላል ምንም ወጣ። ወደገጠሩ ወደ ገጠሩ አረ በቴዎድሮስ ምናምን ይባላል። በደንብ ይባላል በእርሳቸው ስም። ደ ቤርፉት ኢምፔረር አን ኢትዮፒያን ትራጀዲ በተሰኘ ርዕስ የአጼ ቴዎድሮስን ታሪክ የጻፈው የታዋቂውን እንግሊዛዊ የፊሊፕ ማርስደንን መጽሐፍ የተረጎሙትና ባለፈው ታህሳስ ወር ጫማ አልባው ንጉሰ ነገስት አሳዛኙ የኢትዮጵያ ታሪክ በሚል ርዕስ ተርጉመው ለአማርኛ አንባቢያን ያቀረቡት በለንደን ነዋሪ የሆኑት አቶ ተክለማርያም መንግስቱ በመጨረሻ ስላጤ ቴዎድሮስ እንግዲህ እንደምታቂው ብዙ ሰው ነው የሚያውቀው። እኔ ይህንን አሁን ያልሽውን መጽሐፍ ከየ ቻፕተሮቹ ለቀም ለቀም አድርጌ እንትን ያልኩት በግል ሰውየው በተለይም እንግሊዛዊ ሆኖ ለቴዎድሮስ ያሳየው ለራይና ታሪካቸውን ሳድ በሰብስ ስለ ጻፈ ተመላልሶም አዲስ አበባም እዚህም ዘመዶቻቸውን የመጡትን የታሰሩትን ሰዎች ዘማቾች ጠይቆ ስለሆነ ስሜት ስላሳደርብኝ ነው። በፊሊፕ ማርስደን ይባላል። ባርፉት ኤምፐር ኢትዮጵያን ትራጀዲ ይላል መጽሐፉ እንግሊዘኛው። እኔ ደግሞ ጫማ አልባው ንጉሠ ነገሥት ያሳዘኙ የኢትዮጵያ ታሪክ በሚል ነው የተረጎምኩት እና አቀራረቡ ሰው ቢው አስደሰተኝ። በዛ ላይ ደግሞ የዘመኑ ትውልድ ስራ ይበዛበታል እንጀራው ነው የሚሮጠው። ይህንን በሁለት መቶ ምናምን ገጽ የተጻፈ መጽሐፍ ቁጭ ብሎ የሚያነብበት ጊዜ የለውም እና አትሊስት እስከ ዛሬ ያልተጠቀሱትን ነገሮች ብቻ መራርጬ አጥራርጌ ወደ መቶ ስድሳ ምናምን ገጽ ስድሳ አራት ገጽ ይጠቅም ይሆናል በሚል የተረጎምኩት ሲኖፕሲስ ነው በአጭሩ። አድማጮች፣ የአጼ ቴዎድሮስን 199ኛ የትውልድ ዓመት ለማውሳት የያዝነው ቅንብር እስከዚሁ ነበር። ሳምንት በሌላ ርዕስ እንገናኛለን። አዜብ ታደሰነኝ። ጤና ይስጥልኝ።